ማህበራዊ መራራቅን ለመተግበር በሚል ምክንያት በተዘጉ ስራዎችና በተደረጉ የእንቅስቃሴ ገደቦች ሳቢያ ብዙዎች በቤታቸው ተቀምጠዋል። ይህም ከፍተኛ የሆነ የአኗኗር ለውጥ፣ የገንዘብና የጤና ችግር በማምጣቱ ብዙዎች ነገ ምን ይሆናል በሚል ፍርሃትና ጭንቀት እንዲሁም አሉታዊ ስሜት ውስጥ ገብተዋል። ከነዚህ አሉታዊ ስሜቶች ለመውጣት የህይወት ክህሎትና የዮጋ አሰልጣኝ እንዲሁም የክሁል ማዕከል መስራችና የሰብአዊ ምህንድስና ፕሮግራም አዘጋጅ ወጣት የፍትሐይማን ያዘዋልን አነጋግሬው ነበር። ይፍታሄ ይሄ ጊዜ ብዙ አሉታዊ ነገሮች ቢኖሩትም መልካም ነገሮችንም ሰንቋል ይላል። ቻሌንጆች ወይም ደግሞ ክሎች ችግሮች እንዳሉ ማለት ሁላችንም ማየት የምንችለው ነገር ነው። ቀላል ጊዜ አይደለም ያለበት፣ በኢትዮጵያ ብቻ ሳይሆን እንደ ዓለም ብዙ ጊዜ አሉታዊ ብለን የምንዛቸው ነገሮች ከእኛ ምቾት ከእኛ ይዘት ጋር ትንሽ ገፋ የሚያደርጉን ምናልባትም ደግሞ እንድንቆም የሚያደርጉን ድንቀስ የሚያደርጉን ነገሮችን በጥቅሉ ምናልባት አሉታዊ ብለን እንዛቸው እንችላለን። እነዚህ ደግሞ አጋጣሚዎች በራሳቸው ማለት በመደናቀጥ ውስጥ ከምቾታችን ሊመጣ እንችላለን። አንዳንዴ ደግሞ ህይወታችን ትልቅ ደረጃን መውጣት የሚችለው ካለው ምቾት ወጣ ማለት ይችልም ነው ስቃችን ድሪስት የሚያደረጋቸው ነገሮች አሉ። ወይም ደግሞ ግብግ የሚፈጥርበት አጋጣሚ፣ ለምሳሌ አንድ ሰው ጂም ገብቶ ጡንቻውን ለማሳደግ ለምን ለማሰራት ሲሞክር ጡንቻው በዛት ምቾት ላይ አይደለም ያለው ምናልባት ጡንቻ ይጎሰቆላል ብል ወይም ደግሞ በትግል ውስጥ የመበጣጠፍ አጋጣሚ ላ ይችላል በዛ ሁኔታ ውስጥ ግን የዛ ጡንቻ እድሳት ውስጥ ያ ጡንቻ የማደግና የመበልጸግ ሁኔታ ውስጥ ይገባል ማለት ነው። እዚያ አሉታዊ የምንላቸው ነገሮች በአንድ እሳቤ ትልቅ ሽቆታ ወይም ደግሞ ትልቅ ግባት መሆን ይችላሉ። እነዚህን እነዚህ ጎልጎል ማየት የምንችልበት አጋጣሚ ሊያጋር ነው። አንድ እሳቤ በዚህ አስቸጋሪ ወቅት ሰዎች ያጡትን ብቻ ከማሰብ ይልቅ ወደ ማንነታቸው ጠለቅ ብለው በማየት እራሳቸውን መፈተሽ የሚችሉባቸው ሰባት ነገሮችም አሉ ይላል። ሰባት ትልልቅ ስፋት ያቸው ያለሆ እነዚህም ነጥቦች የመጀመሪያው ነጥብ ቆም ማለት መቻል ትልቁ ተገቢ መንገድ ነው ብዬ አስባለሁ። ምናልባትም እንደ ምድር ካዜ ነው በዚህ ኮቪድ አስራ ዘጠኝ ሁኔታ ውስጥ ምድራችን ላ እንደመቆም ሁኔታ ውስጥ ናቸው የሰው ልጅ እና ማረቢያነት በትክክል ረገብ የማለት ሁኔታ ውስጥ ገብተዋል እና ምድር ራሱ በዚህ ሁኔታ ፎ ያለች ይመስለኛል። ትንሽ ቆም ማለታችን ግራና ቀኝ ለማየት እንችላለን። አንዱ አጋጣሚ ለምሳሌ አሁን በቤታችን ስንቆ ካለን ቀቀን ሴ ቆም ብለን እንድናስተው ያደረገን ነገር ውስጥ የህይወት መስመራችንን ማሰብ እንችላለን። ወይም ደግሞ ክላሪፋይ የፕራዮሪቲ ስለዋለ ቆም ብለን መስመር ለመያዝ መሞከር የሚሰራው ስራ ላለፉት አንድ አመት ሁለት አመት አምስት አስር አመት ውስጥ መወደውና ከኔ ህይወት እንቅስቃሴ ጋ ምሄድ ስራ ነበረ ወይ? ቆመ ብዬ እሱን ለመለቀድ ነው ፍላጎት፣ አዲስ መስመር መጀመር ፈልጋለሁ። የህይወት እቅዶችን እንዴት መስመር ማድረግ ትችላለህ? የህይወት እንቅስቃሴን በትልቅ መነፅር፣ የህይወት መስመራችንን እንዴት መቃየት የምንችል የሚለው መጀመሪያ መጠት ነው። ጥሩ አጋጣሚ ነው። ጥሩ በር ተከፍቶልኛል ማለት፣ ሁለተኛ የእድሳት ጊዜ ተከፍቶልኛል ብዬ አስባለሁ። እድ እድሳት ስንል መኪናችን ሰርቪስ ካልተደረገ፣ ስልካችን ቻርጅ ካልተደረገ የመስራት ድሉ የቀነሰን እንደሚሄድ እናውቃለን። ራሳችንን ቻርጅ የምናደርግበት ጊዜዎች ወይም አጋጣሚዎች በአስተውሎት የተዘሩ አይደለም ብዬ አስባለሁ። ግን ቆሙ ብለን ለራሳችን ድሳት ጊዜ የምንሰጠው ከሰውነት አንጻር ለምሳሌ አሁን አልታ ኢሚኒቲያችንን በጣም የሚፈልግ ነገር ነው እንደ በሽታ መከላከል አቅማችንን እሱ ደግሞ አብሳታችን በጣም ትልቅ ግብአት መሆን እንዳለበት ነግረናል። ና ሰከባችን አእምሯችን ጤና ላይ ለራሳችን ጊዜ መስጠት ራሳችን ለመንከባከል የምንችልበት ጥሩ አጋጣሚ ፈጥሩልናል ፈጥሮልናል ብዬ አስባለሁ። ሶስተኛ የእርዳታ በዚህ ኮቪድ አስራ ዘጠኝ አጋጣሚ ውስጥ ሰዎች በችግር ውስጥ ናቸው። ከገንዘብ አንጻር፣ ከደጋፊ አንጻር፣ ከጤና አለው ከሚል ሰው አንጻር ብዙ ሰው የሚፈልጉበት ሁኔታ ተፈጥሯልና ምናልባት በሌላ ጊዜ አንድ ሰው የተሻለ ግር ገንዘብ ሲኖረኝ የተሻለ ህይወት ሲኖረኝ ሰዎች ያለው ለሚያስብ ሰው ሊኖር ይችላል። አሁን ግን በጣም ብዙ እርዳታ የሚፈልግ የትኛውን ቦታ ላይ ብንሆን። ስለዚህ አሁን ባለንበት ሁኔታ ማንም እርዳታ ይችላለ ብለን ራሳችን መመረት ይችላል። ይህንን ወቅት በተለይም ወጣቶች ለፈጠራ ስራ ለመማርና ለወደፊቱ ለማቀጃ አድርገው እንዲጠቀሙበትም ይመክራል። አራተኛው የመፍጠሪያ ጊዜ ተፈጥሮናል ናል ብዬ አስባለሁ። አዲስን ነገር ለመፍጠር ለመተብሰብ፣ ለማበልጸግ። ምክንያቱም ብዙ ጊዜ አዲስ ነገር ለመፍጠር ጊዜዎች ላይ መቻችሁ ሊሆን ይችላሉ። ስራ ይዘናል፣ እንጭልፋችን ያለ ቢዚ እንሆናለን። ስለዚህ በዚህ ጊዜ ውስጥ ምንድን ነው ክሬት ማድረግ የምንችለው? በሕይወታችን በሙያችን፣ በምንወደው ዘርፍ ምን ክሬት ማድረግ ምን መፍጠር እንችላለን? ሰዎች ላይ መፍጠር አራተኛው መሆን ይችላል። አምስተኛ ደግሞ አዲስን ነገር መማር፣ ይህም ከዚ የተገናኘ ነው። አንዳንድ ብዙ ነገሮችን ምን የቢዝነስ ክሎት መማር ይችላለሁ፣ ምን አዲስ ቋንቋ መማር ይችላለሁ፣ ምን አዲስ የሙዚቃ መሳሪያ መማር ይችላለሁ። ብዙ ዘርፎች ይኖራሉ። ስለመማር መማር ብናስብ እና አዲስ ነገር ለመማር አሁንም በጠን አመሳት መስኩ እንችላለን። ጥሩ በረ ከፍል ማለት ነ ሁለት የመደረሻ አልጨምርና ስድስተኛ ላይ የህይወት ቅኝት እለዋለሁ። ብዙ ጊዜ ቅኝት ስንል ህይወታችን ላይ አልፎ አልፎ ቅኝት የማናደርግ ከሆነ ወይም ደግሞ የበላነው ምግብ ሳይፈጭሩ ጨፍ ምንገባ ከሆነ ጎዳችን ይረበሻል፣ አይደለ? ስለዚህ በሕይወታችን የተማርናቸው ያስተዋልናቸው ባለፈው በአራት አመት አምስት አመት አስር አመት ውስጥ ምን ምን ነገሮች አሉ? ምን መቃኘት እንችላለን? ከነሱ ምን ተምረን ወደ ሚመጣው ህይወታችን ግባት ማድረግ እንችላለን? ሰዎች ዳይጀስት እና ሪፍሌክት የምናደርግበት ጊዜ ነው። የመጨረሻ ሰባት ነው፣ አሻግሮ ማያ ጊዜ ነው። ምናልባትም ቅድም የመጀመሪያው ነጥብ ላይ ቆም ብለን ብናይ ብለናል እና ቆም ብለን ስናይ አካባቢያችንን እንድናስተውል እንድንቃኝ አድርገናል። የመጨረሻ ደግሞ ሰባተኛ ላይ እንደት አሻግረን ማየት እንችላለን። በፊት ህይወታችን እንድናሻገር ገንዘብ ላይ ብቻ ፍክሮ የነበረ ሰው ካለ እንዴት ነው አሻግረው ሲያይ፣ ከቤተሰብ አንጻር፣ ከመንፈሳዊቱ አንጻር፣ ከጤናው አንጻር ምንም ነገሮችን ረስተዋል፣ ምንም ነገሮችን ህዝ ላይ መጨመር ይችላሉ፣ ምንም ማሻሻል ይችላል። የህይወት ክህሎት አሰልጣኙ ወጣት ዮፍታሄ ሰዎች በዚህ ወቅት በየዕለቱ የሚሰሟቸውን አሉታዊ ስሜቶች በተረጋጋ መንፈስ ጥልቅ የሆኑ ትንፋሾችን በመውሰድ እንዲሁም ከቀን ውስጥ ደስታን የፈጠሩላቸውና የሚያመሰግኑባቸውን ነገሮች በማሰላሰልና በመጻፍ አሉታዊ ስሜትን ማሸነፍ ይችላሉ ይላል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።